ሐኪሙን የጠየቁ በዛሬው ዝግጅት የኩላሊት ጠጠር በመባል በሚታወቀው ህመም ሁኔታ ዙሪያ የተካሄደ የባለሙያ ትንታኔ ሁለተኛና የመጨረሻ ክፍል ቅንብር ይዞ ቀርቧል። ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ህክምናው ላይ ትኩረት በማድረግ የጀመረው ፕሮግራም ለምሽቱም የህመሙን ከወዲሁ መከላከል የሚያስችሉ ዘዴዎችንና የህክምና አማራጮቹን ይፈትሻል። ሙያዊ ማብራሪያ የሚሰጡን ዶክተር ተዋበ በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት በአትላንታ ከተማ በሚገኘው የፔድሞንት ሆስፒታል የኩላሊት ልዩ ህክምና ባለሙያ ናቸው። አሉላ ከበደ ነው አዘጋጅና አቅራቢው። ዶክተር ተዋበ በቀደመው ፕሮግራማችን በእንጥልጥል ያሳደርነውን አንድ ጥያቄ ላስቀድም። ይህ የኩላሊት ጠጠር እንዳይፈጠር ቀድሞውኑ ማድረግ የሚቻል ነገር አለ? አንድ ሰው በህይወት ዘይቤው በአመጋገብ ልማዱ የኩላሊት ጠጠር እንዳይፈጠር ከወዲሁ ሊረዱ ይችላሉ የሚባሉ ዘዴዎች አሉት። አሁን ይኖራሉ። በተለይ ብዙ ትኩረት ልሰጠው የምፈልገው ብዙ ውሃ መጠጣት በጣም በጣም አስፈላጊ መሆኑ እና በቀን ውስጥ ከሁለት እስከ ሶስት ሊትር የሚያህል ሽንት እንዲኖረን የሚያስችለንን ፈሳሽ መውሰድ ያስፈልገናል። በተለይም ደግሞ ትንሽ ሎሚ ውሃ ውስጥ ጨመቅ በማድረግ ሎሚነት ያለው ትንሽ ሲትሬት የተባለ ንጥረ ነገር ያለው ውሃ መጠጣት ኩላሊት ጠጠርን ለመከላከል ይረዳል። ሌሎች ነገሮች ደግሞ ላይ ጨው መቀነስ፣ በቀኑ እስከ ሁለት እስከ ሶስት ግራም ያልበለጠ ጨው መብላት ቢቻል ጥሩ ነው። ስጋ ለማብዛት በኛ ኮሚኒቲ ውስጥ በጣም ብዙ ስጋ እንጠቀማለን ያው የተወሰነ ስጋ ሊሚት ማድረግ አስፈላጊ ሊሆን ይችላል። በተለይ ኩላሊት ጠጠር ያለበት ሰው ስጋ ባያበዛ ጥሩ ነው። ሌላ አንዳንድ ኦቨሌት የተባለ ንጥረ ነገር አለ ኩላሊት ጠጠር የሚያመጣ እሱን የሚያመጡ ምግቦችንም መቀነስ ያስፈልጋል። እንደ ሎዝ ጎመን፣ ምናልባት ቀይ ስር፣ ስኳር ድንች የመሳሰሉት ነገሮች በጣም ሳይበዙ መጠቀም እነኚህ ያልኳቸው ነገሮች ሁሉ ግን ውሃን ከመጠጣት የበለጠ ጥቅም የላቸው። ዋናው ፈሳሽ ነገርን በጣም ማብዛት ነው። ኮካኮላ ወይም እ ለስላሳ መጠጦች ነገሮችንም መቀነስ ያስፈልጋል። ለምንው ለስላሳ መጠጦች ውስጥ የሚገኝ ፎስፎሪክ አሲድ የሚባል ነገር አለ። እሱ ንጥረ ነገር በሽንት ውስጥ ያለን ሲትሬት የተባለ ንጥረ ነገር ይቀንሳል። ባለፈው ስንነጋገር ሲትሬት እነኝህ የኩላሊት ጠጠሮች አብረው እንዳያያዙ የሚከለክል ነገር ነው ብለናል። እና እሱን ይቀንሳል በለስላሳ መጠጦች ውስጥ ያለው ንጥረ ነገር። ለዛ ነው እነሱን ብዙ ሪኮመንድ አናደርም። ወደ ሕክምና አማራጮቹ ከማምራታችን በፊት የውሀን ጠቀሜታ ከሌሎች ጥረቶች ሁሉ ጎላ ያለ መሆኑን ጠቁመዋልና አንድ ሰው በጤናማ አመጋገቡ በቀን ውስጥ ሊወስድ የሚገባው የውሃ መጠን አለ ምንድን ነው? በአማካይ አንድ ሰው ለኩላሊቱ ጤንነትም ሆነ አጠቃላይ ጤንነቱ ሊጠጣ ይበጃል የሚባለው መጠን ከሁለት እስከ ሶስት ሊትር በጣም ጥሩ የፈሳሽ መጠን ነው ብዬ አስባለሁ። ግን ያው የፈሳሽ የፈሳሽ ፍላጎታችን እንደምንኖርበት ሁኔታ ይለያያል። በረሃ ውስጥ የሚኖር ሰው ብዙ ፈሳሽ ሊያስፈልገው ይችላል ምክንያቱም ብዙ ብዙ ስለሚወጣው፣ በላብም በተለያየ መልኩ ስለሚወጣው። ቀዝቃዛ አካባቢ ያለ ደግሞ ከዛ አነስ ያለ ሊያስፈልገው ይችላል። ግን ኦን አቨሬጅ ከሁለት እስከ ሶስት ሊትር አካባቢ መጠጣት ጥሩ ነው ብዬ አስባለሁ። የኩላሊት ጠጠር ያለባቸው ሰዎች በሽንታቸው መጠን ነው። ከሁለት እስከ ሶስት ሊትር ማድረግ ያስፈልጋል። ያ ማለት ፈሳሹ ከዛ በላይ መልካም። ምናልባትም ለዚህ ህመም የተጋለጡ ብቻ ሳይሆን ለዚህ ህመም መጋለጥ እድሉ ቢኖር ምን መደረግ አለበት የሚለውን የሚያሳስባቸው ጭምር የሚጠብቁት ጥያቄ ይመስለኛል። መጀመሪያ የኩላሊት ጠጠር በሕክምና መረዳት ይችላል ወይ? ቀደም ብለው በጥንቃቄ የገለጿቸው ሌላ ከሆነ የሕክምና አማራጮቹ ምን ይመስላሉ? አዎ በህክምና መረዳት ይቻላል። ያው ኩላሊት ጠጠር ህመም በሚነሳበት ጊዜ በመጀመሪያ ህመሙን መቆጣጠር ነው የሚያስፈልገው። ህመሙን የሚቆጣጠርባቸው መድኃኒት ህመም ማስታገሻ መድኃኒቶች አሉ። ሁለተኛ ድንጋዩን ማስወጣት የሚያስችል ነገሮች አሉ። አንዳንድ የሽንት ቧንቧን በትንሹ ሲሆን ሰፋ የሚያደርጉ ጠጠሮች ማለፍ እንዲችሉ የሚያደርጉ መድኃኒቶች አሉ። ኮንስልሲን ካና የፊልፒን አይነት የመሳሰሉ መድኃኒቶች ሊረዱ ይችላሉ። ተጨማሪ ደግሞ ኢንትራቬነስ የሆነ በቬንስ እንዲገባ ፈሳሽ በመስጠት በውሃ አማካይነት ጠጠሮችን ለመግሳት የሚያስችል ነገር ማድረግ እንችላለን። በህክምና ከህክምና ጋር ተያይዞ ወደፊት ድንጋዩ ተመልሶ እንዳይመጣ ደግሞ ማድረግ የምንችልባቸው አንዳንድ ነገሮች አሉ። የሽንቱን ኬሚስትሪ በመመርመር በማጥናት ምን አይነት ጠጠር ነው ይህ ሰው ያለው ብለን በመለየት እንደ ጠጠሩ አይነት ለዛ የተገባን ትሪትመንት እናደርጋለን። ለምሳሌ ካልሲየም የበዛው ጠጠር ያለው ሰው ተያዛይድ የተባሉ ሽንት የሚያሸኑ መድኃኒቶች ሊረዱ ይችላሉ። ዩሪካሲድ የተባለ ጠጠር የበዛው ሰው ዩሪካሲድን በሰውነታችን ውስጥ የሚቀንሱ ወይም በቀላሉ እንዲወጣ የሚያደርጉ መድኃኒቶች ይኖራሉ። የሽንትን አሲድነት የሚቀይሩ መድኃኒቶችም እንዲሁ አሉ። እነሱም የዩሪንን ኬሚስትሪ የዩሪንን የሽንትን ኬሚስትሪ በመቀያየር ልናክም እንችላለን። ሎንግ ተርም ተመልሶ እንዳይመጣ ጠጠጠ ድረስ መታከም ይችላል ነው የሚለው። በቀዶ ሕክምናም ሌሎች አማራጮች ይኖራሉ። እንደ ድንጋዩ ትልቅነት መጠን የምንሰራቸው አንዳንድ ስራዎች ይኖራሉ። የመጀመሪያው ሾክ ዌቭ ሊቶትሪፕሲ ይባላል። ድንጋይን የሚሰብር ዌቭ ወደ ድንጋዩ በመላክ ድንጋዩን ወደ ትንንሽ እንዲሆን የሚሰባብር ነገር ማለት ነው። ይሄ በጣም ብዛት የምንጠቀመው ነገር ነው። አልፎ አልፎ ደግሞ ኢሮቾስኮፒ የሚባል ነገር በትንሽ ካሜራ ወደ ውስጥ በመግባት እና በማየት ድንጋዩን በማየት ሌዘር ሊቶችስ የሚባል ነገር ድንጋዩን በሌዘር ሰባብሮ የማውጣት ዘዴ አለ። በጨረራ አማካኝነት በጨረራ አማካኝነት በጨረራ አማካኝነት ማፍረስ። አንዳንድ ደግሞ በጣም ትልልቅ ድንጋዮች ወይም በጣም ብዙ ድንጋዮች ሲኖሩ ፐርኩቴኒየስ ሊቶቶሚ የሚባል ፕሮሲጀር አለ። በቆዳ ውስጥ በማለፍ ወደ ኩላሊት ሄዶ በኦልሞስት እንደ ቫኪዩም መሳብ ጠጠሮቹን ማለት ነው። ለየት ያለ ቲዩብ የሚገባ አለ፣ በዛ መሳብ ይደረጋል። ከዛም ተጨማሪ ካስፈለገ ኦፕን ሰርጀሪ ሙሉ በሙሉ መክፈት የሚኖር ይችላል። ገሩም ነው እንግዲህ። ሆድ ቃን ከፍቶ በቀጥታ ጠጠሮችን እስከ ማውጣት ድረስ የሚዘልቁ በርከት ያሉ የሕክምና አማራጮች መኖራቸውን ለመከላከልም የሚረዱትን ዘዴዎች ጨምሮ አስረድተውናል። በሌላ ፕሮግራም መሰል ጥያቄ ይዘን እንደምናገኘው ተስፋ አድርጋለሁ። ዶክተር ተዋበ ከበደ ለጊዜው አመሰግናለሁ፣ ጊዜ ይስጥልኝ። አመሰግናለሁ አሉላ።